የህወሀት ታጣቂዎች ወሎ ዩኒቨርሲቲ ላይ አደረሱ የተባለው ጉዳት 15 ቢሊዮን ብር እንደሚገመት የዩኒቨርሲቲው ፕሬዚደንት ገልጸዋል። ፕሬዝደንቱ በአካባቢው ጦርነት ባልነበረበት ወቅት ታጣቂዎቹ ዩኒቨርሲቲው ላይ ከባድ መሳሪያዎችን እንደተኮሱና በወቅቱ እርሳቸውን ቢሮአቸው ውስጥ እንደነበሩ ተናግረዋል። የትግራይ ክልልን በማስተዳደር ላይ የሚገኙ ባለስልጣናት እና የህወሀት መሪዎች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም መሰል ክሶችን ሲያስተባብሉ መቆየታቸው ይታወሳል። ኬኔዲ አባተ ወደዚያው ተጉዞ ነበር፣ ተከታዩን ዘግቧል። በአራት ካምፓሶች ከ30 ሺህ በላይ ተማሪዎችን ተቀብሎ ሲያስተምር የነበረው የወሎ ዩኒቨርሲቲ የህወሀት ኃይሎች ከተቆጣጠሩት በኋላ በርካታ ንብረቶቹ ወድመዋል። የተወሰኑ ህንፃዎቹም ፈርሰዋል። ወሎ ዩኒቨርሲቲ የቴክኖሎጂ ልህቀት ማዕከል ከነበሩ ዩኒቨርሲቲዎች አንዱ ሲሆን አሁን ላይ በአራቱም ካምፓሶቹ የነበሩት የላቦራቶሪና የወርክሾፕ ቁሳቁሶች ሙሉ በሙሉ በህወሀት ኃይሎች መዘረፋቸውንና መውደማቸውን የዩኒቨርሲቲው ፕሬዚደንት ዶክተር መንገሻ አየነ ገልጸዋል። ዲጂታል ቴክኖሎጂውን በማሳለጥ ረገድ በጣም ስታንዳርድ የሚባሉ የቴክኖሎጂ ላብራቶሪዎች፣ ኮምፒውተር ላቦች፣ ቨርቹዋል ላቦች እንዲሁም የቤዚክ ኢንጂኒሪንግ ይሄ የሜካኒካል ኢንጂኒሪንግ፣ የሲቪል፣ የኤሌክትሪካል እነሱም ትልልቅ የወርክሾፖችና ላብራቶሪዎች ነበሩን። እንግዲህ በዚህ ጦርነት የወራሪው ኃይል አካባቢውን በተቆጣጠረ ማግስት እነዚህን ትልልቅ የወርክሾፕና የላቦራቶሪ ቁሳቁሶች በሙሉ እጅግ በሰለጠነ የሰው ኃይል እንደሆነ በሚለይ መልኩ አግዟቸዋል። በተለይ በአራቱ ሳይንስ ተቋማት ምርምርም መማር ማስተማሩም ስናሳልጥባቸው የነበሩ ላቦራቶሪዎችም እንደዚሁ ተዘርፈዋል ማለት ነው። በጣም የሚደንቀው ፓርት ያሉትን መውሰድ የቻለውን ቁሳቁስ መውሰዱ አንድ ነገር ነው። ነገር ግን የቀረው ደግሞ ተገጣጥሞ ታድሶ ተጠግኖ አገልግሎት እንዳይሰጥ አውድመዋቸዋል ማለት ነው። በተጨማሪም በዩኒቨርሲቲው የተለያዩ ህንፃዎች ላይ በከባድ መሳሪያ ጉዳት መድረሱን የሚገልጹት ፕሬዝደንቱ ዶክተር መንገሻ በአካባቢው ጦርነት ባልነበረበት ወቅት የህወሀት ኃይሎች ዩኒቨርሲቲውን ኢላማ እንዳደረጉና በወቅቱ እርሳቸውም በቢሯቸው እንደነበሩ ተናግረዋል። በተለይ በዚህ በደሴ በዋናው ግቢ ከዚህ ከጀርባ የምታዩት ህንፃን ጨምሮ የተማሪዎች ግራጁዌሽን ሆል የምንለው ምናልባት ወደ አራት ሺ ተማሪዎች ማስተናገድ የሚችል ትልቅ አዳራሽ አለን እሱን ዋናው ላይብረሪ የምንለውን እነዚህን ደግሞ ገና አካባቢውን ከመቆጣጠሩ ቀደም ብሎ ከባድ መሳሪያ ላይ በመጠቀም ዩኒቨርስቲው ላይ ከባድ ጉዳት አድርሷል። እኔ እውነት ለመናገር በተለይ ዋናው ላይብረሪ ፊት ለፊት ላይ የተኮሰው መድፍ ሲተኮስ መጀመሪያ በር ላይ ያገኘውት ህንፃ ውስጥ ነበርኩኝ እና እዚሁ ባለንበት ገና የኢትዮጵያ መከላከያ ሰራዊት አላንሻ ሜዳ ወደ ኩታበራ አካባቢ ጦርነቱ በሚካሄድበት ሰዓት ነው ወደዚህ የተወረወረው። እና አደለም ጦርነት ሊካሄድበት፣ እኔ ኦፊሴን ባለቀኩበት ጊዜ ነው ወደ ተቋሙ የሄቪ መሽን ዌፐኖችን። ወደ እኛ ተቋም ታርጌት ያደረጉት ና እዚሁ እያለን ነው የተመታው። በዩኒቨርሲቲው ከፍተኛ ጉዳት ከደረሰባቸው ህንጻዎች መካከል የዩኒቨርሲቲው የአስተዳደር ህንጻ ይገኝበታል። ይህን ህንጻ ጨምሮ በሌሎችም ህንጻዎች የሚገኙ በርካታ ቁሳቁሶች መውደማቸውን የተመለከትን ሲሆን የተቀሩት ደግሞ ስለመዘረፋቸው መዘረፋቸው የአካባቢው ነዋሪዎችም ገልጸዋል። የዩኒቨርሲቲው ተማሪና የአካባቢው ነዋሪ መሆኑን የነገረኝ ወጣት መሐመድ ሰይድ የህወሓት ኃይሎች ዩኒቨርሲቲውን ከተቆጣጠሩ ማግስት ጀምሮ ጀምሮ የዩኒቨርሲቲውን የተለያዩ ቁሳቁሶች እየጫኑ ሲወስዱ መመልከቱን ይገልጻል። ከዚህም በተጨማሪ በአካባቢው መሰል ዘረፋ ማድረጋቸውንና እርሱም የዘረፋው ሰለባ መሆኑንም እንዲሁም እኔ በጊዜው እዚሁ ነበርኩኝ። እነሱ የገቡት አርብ ነው። አርብ ላይ በዚህ በዳገት ላይ ነው የገቡት። ጥቅምት 19 ገቡ። ከቅዳሜ በኋላ እሁድን፣ ሰኞም፣ ማክሰኞም ከዛ በኋላ በተሳቢ እያወጡ ጤፍ ምናምን እንደዚህ የተፈጩ ነገሮች ዱቄቶች አይተርፏቸውም። ይግቢውን ጭነው በሸራ እየሸፈኑ ሲሄዱ እናያለን። በዚህ ደግሞ በአስፋልት የሚንቀሳቀስ ግለሰብ ሲኖር ደግሞ ኪስ እየዳበሱ መኪና ምናምን ካገኙ ዳይሬክት እያስነሱ እየወሰዱ እናያለን። ይህን ይህን ቅዳሜ ወደ ግለሰቦች ቤት መጡ። እኔም እዛው ነዋሪነኝ ና እዚህ እዚህ ነው የምማረው፣ ነዋሪኝነት የምዝህኑ ቤት ገቡ። እኛን እያንገላቱ ወታደር ናቸው ወይ ወታደር አለው እያሉ እኔ አሁን ለምሳሌም ተመራቂ ተማሪ ነኝ። የሪሰርች መስሪያ አርባ አምስት ሺ ብር ነው እና ታብሌቴን እንዲሁም ላፕቶፔን ነው የወሰዱበት። የህወሀት ኃይሎች ከዩኒቨርሲቲው ዘረፋ ሲፈጽሙ አይቻለሁ ያሉት ሌላው እማኝ ደግሞ በዩኒቨርሲቲው የጥበቃ ክፍል ኃላፊ የሆኑት አቶ ሁሴን እንድሪስ ናቸው። እነሱ ከገቡ በኋላ መኪና እያመጡ ተሳቢ ሲኖትራክ እያመጡ እንዳለ የዩኒቨርሲቲውን ንብረት አሉ የሚባሉ ንብረቶችን እንዳለ፣ እኔ እዛ ፊት ለፊት የነበርኩ እየጫኑ ነው የወሰዱት። ጥርግ አድርገው የቀረ የለም። ስለዚህ አሉ የሚባሉ እቃዎችን በሙሉ እየጫኑ እየሄዱ እዛ እያየሁ ነበር። በዛን ሰዓት ማለት ነው፣ ያው በርቀት ያው ራሴን ደብቄ እያየሁ ነበር የተከታተልኩ ትግራይ ክልልን በማስተዳደር ላይ የሚገኙት ባለስልጣናትና የህወሀት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የተቋማት ውድመቶችንና የሰብአዊ መብቶች ጥሰቶችን በተመለከተ የሚቀርቡባቸውን ክሶች ሲያስተባብሉ መቆየታቸው ይታወሳል። ይሁን እንጂ በወሎ ዩኒቨርሲቲ ላይ በህወሀት ኃይሎች ተፈጽሟል የተባለው አጠቃላይ ዘረፋና ውድመት በገንዘብ አስራ አምስት ቢሊዮን ብር እንደሚገመት የገለጹት የዩኒቨርሲቲው ፕሬዚደንት ዶክተር መንገሻ አየነ ለመልሶ ግንባታው ሁሉም አካል ድጋፍ እንዲያደርግ ጥሪ አቅርበዋል። የጉዳት መጠኑን በመለካት ወደ ገንዘብ ለውጠን ለሚኒስትሪያችን አስገብተናል። በአጠቃላይ የጉዳት መጠኑ ወደ 15 ቢሊዮን የኢትዮጵያን ብር የሚያክል ይሆናል። እግረ መንገዴን ማስተላለፍ የሚፈልገው አንዳች ሀቅ በእኔ ግምገማና መረዳት፣ ኢትዮጵያን ማፍረስ ማለት የኢትዮጵያ ተቋማቶችን ማፍረስ ማለት ነው። ስለዚህ ይሄ ኃይል በቆየባቸው ጥቂት ጊዜያት በተለይ በሰሜን ወሎና ደቡብ ወሎ በደሴና ኮምቦልቻ ያንን ተግባሩን ፈጽሞ ወጥቷል። ሶ ይሄን ኃይል የምንታገለውም በሱ ክንድ የኢትዮጵያ ተቋማቶች ወድመው ሊቀሩ እንደማይችሉ ማረጋገጥ የምንችለው ይሄን ተቋም መልሰን በመገንባት ወደ ስራ በማስገባትም ጭምር ስለሆነ ማንኛውም አካል መሰረታዊ ሐሳቡ ጋር የሚሄድ ስለሆነ ተቋሙን መገንባት ኢትዮጵያን መገንባት ስለሆነ አስፈላጊውን ትብብር እንዲያደርግልን እጠይቃለሁ። ዩኒቨርስቲው በሀገር ውስጥና በውጭ ለሚገኙ አጋር ተቋማት በጽሁፍ የድጋፍ ጥያቄ ማቅረቡንም ዶክተር መንገሻ ተናግረዋል። ጉዳት ከደረሰባቸው የዩኒቨርሲቲው ክፍሎች ውስጥ መሰረታዊ የሚባሉትን የምግብ ቤት፣ የተማሪዎች ማደሪያና የክሊኒክ አገልግሎት መስጫዎችን በአጭር ጊዜ ውስጥ በመጠገንና ግብአቶችን በማሟላት ተማሪዎችን እስከ ሶስት ወር ባለው ጊዜ ውስጥ ለመቀበል መታቀዱንም ነው የገለጹት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።